ስፖርት ሰላም፣ የተከበራችሁ አድማጮቻችን ይህ ሳምንታዊ የሰኞ ምሽት የስፖርት ፕሮግራማችን ነው። ከዝግጅቱ ጋር ሃይማኖት ጥሩነህ ነኝ። አብራችሁን ቆዩ። በዴንማርክ አርሁስ በሳምንቱ መጨረሻ በተካሄደው አርባ ሶስተኛው የዓለም አገር አቋራጭ ሻምፒዮንሺፕ ላይ ተካፋይ የነበረው የኢትዮጵያ አትሌቲክስ ብሔራዊ ቡድን በአጠቃላይ ውጤት በዓለም ቀዳሚ ደረጃ በመያዝ በድል አጠናቋል። የሉካን ቡድኑም በነገው ዕለት አዲስ አበባ ላይ አቀባበልና የሽልማት ስነ ስርዓት እንደሚደረግለት የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ከ63 ሀገራት የተውጣጡ 520 አትሌቶች ተካፋይ በነበሩበት በዚሁ በዴንማርኩ የዓለም የዓለም አገር አቋራጭ ሻምፒዮና ላይ ኢትዮጵያ በአምስት ወርቅ በሶስት ብር እና በ ሶስት ነሐስ ሜዳሊያዎች በድምሩ በ11 ሜዳሊያዎችን በማግኘት ከዓለምና ከአፍሪካ ቀዳሚ በመሆን ስታጠናቀቅ፣ ኬንያና ኡጋንዳም ሁለተኛና ሶስተኝነት ያለውን ስፍራ ይዘዋል። ከኢትዮጵያ አትሌቲክስ ብሔራዊ ቡድን ጋር ወደ ሃርሁስ አብራ በመጓዝ በአመራር በአመራርና ለአትሌቶችም የሞራል ድጋፍ በማድረግ ስታበረታታ የነበረችው የፌዴሬሽኑ ፕሬዚደንት ሻለቃ ደራርቱ ቱሉ በሻምፒዮናው ስለተገኘው ውጤት ከውድድሩ በኋላ ተከታዩን አስተያየት ሰጥታናለች። ሙልኬሳ ማንገሻ በጣም ጥሩ ሩጫ ነው የሮጠው። ሙልኬሳ በጣም ጎበዝ ልጅ፣ ወደፊት ሌሎችን ተካል ብለን የምንጠብቅ ዋጭ ነውና በአንደር ትዌንቲ ነበረ የተሰ የሮጠውና ጥሩ ንካሬን አሳይቷልና ወደፊት ብዙ ይጠበቅበታል። ኢትዮጵያ እንደነሱ እንደነሱ ያሉትን ውጤቶች ለምንጠብቅ ጥሩ ልጅ ይሆናል ብለን እንገምታለን። በመጨረሻው መስመር ላይ አስገራሚ አጨራረስ የታየበትና የኢትዮጵያና የኬንያ አትሌቶች አሸናፊነትን ለመለየት ለደቂቃዎች ያህል ግራ ጋብቶ የነበረው ከሀያ ዓመት በታች የሴቶቹ ውድድር ውጤት የማታ የማታ አሸናፊነቱን ለኬንያ በዳኛ ውሳኔ ተሰጥቷል። የኢትዮጵያ አትሌቶችም የብርና የነሐስ ሜዳሊያውን ወስደዋል። ስለዚሁ የዳኞች ውሳኔ ደራርቱ እንዲህ ብላለች። የዳኞች ውሳኔ መቀበል ነው። በእርግጥ ውጤቱ አንደኛም፣ ሁለተኛም፣ ሶስተኛም አንደነት በሰአቱም አንደነት ነው የምለው መግቢያ ላይ ፎቶ ፍሪሽንጉ አንደነት ነው የሚያሳየው ያው ለኬንያ ነው የሚገባ ስላሉ ተቀብለናል ውጤቱ። የዓለም አገር አቋራጭ ሻምፒዮና ላይ ታዋቂ ምድብ ኢትዮጵያ እስካሁን በሁለቱ ምጾታ 18 የወርቅ ሜዳሊያዎችን ከዚህ ቀደም ለማግኘት ትችላለች። ሆኖም በወንዶቹ እንደሮፒያኑ አቆጣጠር ከ2011 ከኢማና መርጊያ ወዲህ፣ በሴቶች ደግሞ ከ2008ቱ ከጥሩነሽ ዲባባ ወዲህ በርቀቱ ማሸነፍ አልተ አልቻለንም በዘንድሮ ሻምፒዮና ላይም የኬንያ እና የኡጋንዳ አትሌቶች በሁለቱም ፆታ አሸናፊ ሆነውበታል። የአሁኗ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ደራርቱ ቱሉ በኦሎምፒክ ብቻ ሳይሆን በዓለም አገር አቋራጭ ሻምፒዮና ላይም በስድስት ኪሎ ሜትር ርቀት ለመጀመሪያ ጊዜ ለኢትዮጵያ የወርቅ ሜዳሊያ በ1995 እንደ አውሮፓውያኑ አቆጣጠር ያስገኘች አትሌት ናት። እንዲሁም በዓለም አገር አቋራጭ ሻምፒዮና ላይም ተጨማሪ ሁለት የወርቅ ሜዳሊያዎችንም ለማግኘት ችላለች። ስለዘንድሮ የዓለም አገር አቋራጭ ሻምፒዮና አጠቃላይ የኢትዮጵያ ውጤትና ስለውድድሩ ስፍራ ዝግጅትም፣ በመጨረሻም እንዲህ ብላናለች። ጭቃ ይሻል ከዚህ ይሄ በጣም በጣም ታፍ ኮርስ ነው። በጣም ከርባለው፣ በጣም ዳገታለው። በጣም አስቸጋሪ ታፍ የሆነ ኮርስ ስለሆነ እዚህ ጋር ማሸነፍ እና ውጤት ማምጣት ትልቅ መስዋዕትነት ይጠይቃልና እኛ ከዚህ ፊት የሮጥንባቸው እንትሮች እንደዚህ አይነት ታፍ የሆነ ኮርስ ነው ያላጋጠመኝ። በአጠቃላይ ለኛ እዚህ ጋ ማሸነፍ ጀግንነት ነው፣ በውጠትም ደስ ብሎናል። እናመሰግናለን። ከዚሁ ከአትሌቲክስ ጉዳይ አሁንም ሳንወጣ በቅርቡ ዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ካውንስል ዶሃ ኳታር ላይ ባሳለፈው ውሳኔ እንደ አውሮፓውያኑ አቆጣጠር ከ2020 ጀምሮ የዳይመንድ ሊግ የውድድር መግቢያ መስፈርትና የውድድር ብዛቶች ላይ አዲስ ውሳኔ አሳልፏል። አስር ሺና የአምስት ሺህ ሜትር ርቀቶች ከዳይመንድ ሊግ ውጪ የሆኑ ሲሆን የመጨረሻው ረጅም ርቀትም የ3000 ሜትር ሲሆን የዳይመንድ ዳይመንድ ሊግ የውድድር የቴሌቪዥን ስርጭት ሰዓትም ከዘጠና ደቂቃ እንደማይበልጥ አስታውቋል። ይህ አዲሱ የአይደብሊኤፍ ውሳኔም በርቀቱ የገነነ ስም ባላቸው ኢትዮጵያን ጨምሮ በምስራቅ አፍሪካ ሀገራት በሚገኙ አትሌቲክስ ፌዴሬሽኖች ዘንድ ከፍተኛ ተቃውሞ ገጥሞታል። በጉዳዩ ላይም አስተያየታቸውን እንዲሰጡን የኢትዮጵያና የኤርትራ አትሌቲክስ ፌዴሬሽኖች ፕሬዝደንቶችን በተከታይ አነጋግረናል። ከኢትዮጵያ የፌዴሬሽኑ ምክትል ፕሬዚደንት አትሌት ገብረ እግዚአብሔር ገብረ ማርያም ሀሳብ ነው። አቋም ያመለከተው አካል አሳውቀዋል። ትክክል አይደለም ያለበት ያለበትም ምክንያት የአስር ሺና አምስት ሺ ከውድድሮች መጥፋት ለስፖርቱ ጥሩ አይደለም ብለን ነው የምናስበው። አንድ ወጣት አትሌት እስከ ሺ አምስት ማራቶን ስለዚህ፣ ሰፊዳ በዚህ ላይ በጣም የታወቁ ሀገራት አሉ። በተለይ ከኤርትራ ጀምሮ የኤርትራው አትሌቲክስ ፌዴሬሽን ፕሬዚደንት አቶ ኢሳያስ አንዴም በጉዳዩ ላይ ተከታዩን ምላሽ ሰጥተዋል። በእኛ በኤርትራ በኩል ስናየ በጣም ነው የደነገጥ ነው። ምክንያቱም በሆነ የአይዳ ብሌር ስብሰባ ምናምን ይሄ ነገር አልተነሳም። እኛ በዳያመንድ ሊግ በዚህ በአምስት ሺ እና በአስር ሺ ብቻ ነው የምንሳተፈው። ስለዚህ ይሄ በጣም አስፈላጊ በሆነ ስፊል እንደዚህ ከዳያመንድ ሊግ ውጭ ካደረጉት የአትሌቲክስን ደቨሎ አጠቃላይ በጋራ እንደ ሪጅን ወይ ደግሞ እንደ ኤርትራ አትሌቲክስ ፌዴሬሽን ጥያቄውን ለማቅረብ ምን አይነት እንቅስቃሴ አድርጋችኋል? የኛ የሚመጣው ወር በአስራ አራት ኤፕሪል በአቡጃ በአይበርክል ሚትኛለን የሲኤ የአፍሪካን አሶሲሽን እና በዛ እንትና ልናነሳው ና የኛ ተቃውሞ የኛ ሪዘርቬሽን እዛም ለመግለጽ እያሰን ነው። ምክንያቱም እንዴት ይቀበሉታል። ይህ ኮይ መጀመሪያ አይደለም። ፎር ኤግዛምፕል ይሄ ሀፍ ማራቶን የሚባል በየአመቱ የሚካሄድ የነበረው ኢትዮጵያ፣ ኬንያ፣ ኤርትራ ብቻ ተወዳደሪዎች ሆነው ሲወጡ ሲጀምሩ ከአንድ አመት ወደ ሁለት አመት አሸጋገሩ። እዚህም ዘሴም ሆኖ ይሰማኛል። እኛ ብዙ ወጣንተና በሚሄድበት ፊል እሱ ውጤት ለማላገኙ ይመስለኛል። ከእንግዲህ ገነስ ኢንተረስ ስለሆነ ሆኖ ብሎ እንደ ጦርነት ነው የማየ እኛ እዛ ጋ ስለሌለን የወሳኙ ትምህርት ብቻ ስለሆነ ወደ ጀርመን ቡንደስሊጋ ስናመራም ባለቀ ሰዓት ፓኮ አልካሴር ሁለት ጎሎችን አከታትሎ በማግባት የቡንደስሊጋው መሪነትን የተቆጣጠረው የቡንደስሊጋው የቦርሲያ ዶርትሙንድ እና የወልፍበርግ ጨዋታ የሳምንቱ ድንቅ ጨዋታ ተብሎለታል። ዶርትሙንድ ወሳኝ አጥቂ ተጫዋቹን ማርክ ሩስን የመጀመሪያ ልጅ አባት መሆኑን ተከትሎ በእለቱ ያላሰለፈ ሲሆን በጨዋታው ዘጠና ደቂቃ ላይ ሁለት ጎሎችን በተከታታይ ፓውሎ አልካሴር አስቆጥሯል። በዘንድሮ የውድድር ዘመንም ፓውሎ ያስቆጠሯቸው የግብ ብዛትም ወደ አምስት ከፍ አድርጎታል። የቡንደስሊጋው ተከታይ ባየር ሙኒክም ከሜዳ ውጭ ከፍራይበርግ ጋር አንድ ለአንድ መለያየቱን ተከትሎ ዶርትሙንድ በ63 ነጥብ በቀዳሚነት በደረጃው ሰንጠረዥ ላይ ሲቀመጥ፣ ባየር ሙኒክም በ61 ነጥብ በሁለተኝነት ይከትላል። የዚህ ሳምንት የቡንደስሊጋው የሁለቱ ቡድኖች ጨዋታም በጉጉት እንዲጠበቅ አድርጎታል። በእንግሊዝ ፕሪሚየር ሊግ ሊቨርፑል ቶተንሃምን ማሸነፉን ተከትሎ መሪነቱን ሊያስቀጥል ችሏል። አንድ ተስተካካይ ጨዋታ የሚቀረው ማንቸስተር ሲቲም ከፉላም ጋር በሳምንቱ መጨረሻ ባደረገው ጨዋታ ሁለት ለዜሮ በሆነ ውጤት በማሸነፉ በሰባሰባት ነጥብ በሁለተኝነት ተቀምጧል። ማንቸስተር ዩናይትድ አሁንም ውጤቱ ሰምሮለታል። ዋልፈርድን ሁለት ለአንድ በሆነ ውጤት በማሸነፍ በ61 ነጥብ በአራተኝነት ተቀምጧል። በስልስ አንድ ነጥብ ላይ የሚገኘው አርሰናልም ከኒውካስትል ጋር በዛሬው ምሽት ጨዋታውን የሚያደርግ ሲሆን ማንቸስተር ዩናይትድ ድን በደረጃ ለመብለጥም ማሸነፍ ግድ ይለዋል። ከዝግጅቱ ጋር ሃይማኖት ጥሩ ነበርኩኝ። መልካም ጊዜ